እንደ ጎርጎሮሳዊው አቆጣጠር በ2005 ዓ ም በቡሩንዲ እጅግ አስከፊው የእርስ በእርሱ ግጭት ካከተመ ወዲህ ትናንት በዋዜማው መዲናይቱ ቡጁምቡራ በተኩሱና ፍንዳታ ስትናወጥ ነው የነጋላት። የጥይቱ ሮምታውም የቦምብ ፍንዳታውም ሰበብ የሀገሪቱ ፕሬዚዳንት ፔር ኒኩሩንዚዛ ለሶስተኛ ዘመነ ስልጣን እወዳደራለሁ፣ ያን ከማድረግ ማንም አያግደኝም ብለው መነሳታቸው ያስከተለው ተቃውሞ ነው። የፕሬዝዳንቱን ውሳኔ ተከትሎ በአገር ውስጥ አንዳንድ ተቃዋሚዎች በምርጫው ላለመሳተፍ ሲቆርጡ ሌሎች በምርጫ ዘመቻው እንዳይካፈሉ መገደዳቸውን ገልጧል። የፕሬዝዳንቱን ውሳኔ የተቃወመው ህዝብ ደግሞ ላለፉት ሦስት ወራት ተቃውሞውን በተለያየ መንገድ ሲገልጥ ሰንብቷል። ፕሬዝዳንቱ ግን ፓርቴ በምርጫው እንድሳተፍ ባያስገድደኝ እዚህ ባልቆምኩ ነበር ሲሉ አይናቸውን በጨው አጥበው ብቅ ብሏል። እኔ ዛሬ እዚህ ከፊታችሁ የቆምኩት ለመወዳደር ቆርጬ ስለተነሳው አይደለም። ፓርቲ ነው ወደዚህ እንድመጣ ያደረገኝ። እያንዳንዱ ለእኔ የሚሰጠኝ ድምፅ ለፓርቲያችን የተሰጠ ነው። የተቀረው በአጠቃላይ ውሸት ነው። እኔን የሚመርጠኝ ፓርቲያችንን የሚመርጥ ነው። ፕሬዚዳንቱ ይህን ይበሉ እንጂ ሕገ መንግሥቱን በመጣስ ነው ለሶስተኛ ጊዜ የሚወዳደሩት ሲሉ ተቃዋሚዎች ከፍተኛ ተቃውሞ እያከናወኑ ነው። በትናንትናው ምሽት በተቀሰቀሰ ግጭት ሶስት ሰዎች መገደላቸው ተዘግቧል። ከሟቾቹ መካከል ሁለቱ ፖሊሶች ናቸው ተብሏል። አንደኛው ደግሞ የተቃዋሚ ፓርቲ ባለስልጣን ሲሆኑ አስክሬናቸው ዛሬ ማለዳ ጎዳና ላይ ተጥሎ መገኘቱ ተገልጧል። ሁለቱ ፖሊሶች ትናንት ምሽት በጥይት ተመተው መገደላቸውን የፕሬዝዳንቱ አማካሪ ዊሊ ኒያሜትዌ ተናግሯል። እንዲህ ከዋዜማው አንስቶ ጥላ ያጠላበት የቡሩንዲ አወዛጋቢ ፕሬዝዳንታዊ ምርጫ ድምፅ አሰጣጥ ዛሬ የተጀመረው ከሌሊቱ 12 ሰዓት ነበር። ፍንዳታዎችና የጥይት ሩምታዎች ቢደመጡም አንዳንድ ቦታዎች ላይ የምርጫ ጣቢያዎች የተከፈቱት ከጠዋቱ አንድ ሰዓት አንስቶ መሆኑ ተጠቅሷል። በአገሪቱ በስተምራብ ከምትገኘው የቡባንዛ አውራጃ ሙሲኔ ከተማ የመጡ መራጭ በፍንዳታውና በጥይት ድምፁ ስጋት ቢገባቸውም ለምርጫ ግን ወጥቷል። የመራጭነት መብቴን ለማስጠበቅና ፕሬዚደንቱን ለመምረጥ ነው የመጣሁት። እኔ እንደ አንድ የብሩንዲ ዜጋ እንደ አንድ አርበኛ ነው የመጣሁት ምንም እንኳን ስጋት ቢገባኝም ማለት ነው። የዛሬው ምርጫ ከመድረሱ ቀደም ብሎ ብሩንዲ ለሳምንታት የዘለቀ የአደባባይ የተቃውሞ ሰልፍ ሲያምሳት ነው የከረመው። የከሸፈው መፈንቅለ መንግስትን ተከትሎም በፕሬዝዳንት ንኩሮን ዚዛ ታማኝ ወታደሮችና አፈንጋጭ ወታደሮች መካከል የተኩስ ልውውጥ መካሄዱም ተጨማሪ ክስተት ነበር። የ51 ዓመቱ ፕሬዚዳንት ንኩሩንዚዛ በዛሬው ምርጫ ያለ ጠንካራ ተፎካካሪ እንደሚያሸንፉ ሳይታለም የተፈታ ነው ሲሉ ብዙዎች ተደምጧል። የዛሬው የቡሩንዲ ፕሬዚዳንታዊ ምርጫ ከፍተኛ ብጥብጥ ሊያስነሳ ይችላል ሲሉ በርካቶች ፍርሃታቸውን ገልጧል። እንደ ጎርጎሪዮሳዊው አቆጣጠር በ1961 ከቤልጅየም ነፃነቷን የተቀዳጀችው ቡሩንዲ አራት መፈንቅለ መንግስት ተከናውኖባታል። በአገሪቱ ተቀስቅሶ በነበረው የእርስ በርስ ጦርነትም 250 ሺ ያህል ነዋሪዎች ተገድሏል።